የኢትዮጵያ አየር መንገድ ከጀርመኑ ወሰን የለሽ የአየር በረራ የሜዲካ አቪዬሽን ከሚባል መንግስታዊ ካልሆነው ድርጅት እና ከኤርባስ በጎ አድራጎት ድርጅት ጋር በመተባበር በድርቅ ለተጠቁ አካባቢዎች የምግብ የመድኃኒት የልብስና ብርድ ልብስ የመሳሰሉትን ቁሳቁሶች በማጓጓዝ ይገኛል የእርዳታዎቹ ጭነት ከፈረንሳይ ከቱሉዝ ከተማ ወደ አዲስ አበባ የሚላኩ ናቸው አየር መንገዱ በዚህ አይነት መሰል ለሰብአዊ ተግባራት ሲሰማራ ለልምዱ የመጀመሪያው መሆኑ ይሆን ለሚለው እና የግዳጁን ይዘት የሚገልጹልን በአየር መንገዱ ኮርፖሬት የሰው ሀብት ልማት ተጠባባቂም ፕሬዚዳንት አቶ መሳይ ሽፈራው ናቸው። በመሰረቱ የኢትዮጵያ አየር መንገድ በዚህ አይነት ሲሳተፍ የመጀመሪያው አይደለም። የተለያዩ አጋጣሚዎች ያው ተደራሽነቱን ለህዝቡ የሚገልጽባቸው ብዙ አይነት መንገዶች አሉ። እንዲሁም ደግሞ የተጎዱ ወገኖች እርዳታ በሚፈልጉበትም ጊዜ ፈጥኖ በመድረስ የራሱን ድርሻ እየተወጣ ይገኛል። የኤርባስ በጎ አድራጎት ድርጅትና የጀርመኑ ወሰን የለሽ የአየር በረራ ድርጅት ሁሜዲካ በዚህ የሰብአዊ ተግባር ትብብርን በሚመለከት አያይዘው የሚሉት ኤርባስ ፋውንዴሽን ጥያቄ ባቀረበ መሰረት ኢትዮጵያ ውስጥ የሚንቀሳቀሱ የሰብአዊ ድርጅቶች በየራሳችን ተቋቁመን ነው የምንንቀሳቀሰው። ግን ለአንድ አይነት ዓላማ እስከሆንን ድረስ በአላማ አንድነት ካለን ከማንኛቸውም ጋር በዓለም ላይ ተባብረን እንሰራለን። እንግዲህ የሚያገናኘን በመጨረሻ ተጠቃሚ ልናደርገው የፈለግነውን ህብረተሰብ ወይንም ደግሞ በውስጣችን ብናደርገው ብለን እንደ ማህበራዊ እሴቶች ልናዳብራቸው የሚገቡ ነገሮች ናቸው በምንለው ላይ ያንን እንተባበርበት ይገባል በምንለው በተወሰኑ ድርጅቶች ወይም በተወሰነ ሀገር ላይ የምንወስነው ሳይሆን ለዚህ አላማችን መሳካት ይጠቅመናል በምንለው ማንኛውም ቦታ ላይ ከማንኛውም ድርጅት ጋር አብረን ለመስራት ነው ፍላጎታችን። እነዚህ ቁሳቁሶች ምንን እንዳካተቱና በቅብብሎሽ ወደ ህብረተሰቡ ዘንድ ለማድረስ እየሰራ ያለውን አቶ መሳይ አስረድተዋል። መነሻ ይኖረዋል። አድማሱን ግን እንግዲህ እንደ ብርታታችንና ጥንካሬያችን ወደፊት እያሰፋ ነው እንሄዳለን። መዳረሻ ብለን ስናስብ እንግዲህ አሳዳጊ ካሉ ህጻናት በምግብ እጦትና በትምህርት መሳሪያዎች እጦት ትምህርታቸውን የሚያቋርጡ ህጻናት ላይ በጣም ከፍተኛ ትኩረት እናደርጋለን። ከዛ መከተል እንግዲህ አዛውንቶችንም እንመለከታለን፣ በእድሜ ባለጸጋዎችን ከዛ ደግሞ አካባቢን በመጠበቅና ዓለማችን ለህብረተሰባችን ምቹ የመኖሪያ ቦታ መሆኗን ለማድረግ እዚህም ላይ ተግተን ለመስራት ነው እየሰራን ያለነው እንደ ፖሊሲም ቀርጸን የምንንቀሳቀሰው ሜይንሊ በእነኝ ኤሪያዎች ላይ ሆኖ፣ ግን ከጊዜ ወደ ጊዜ የሚነሱ ደግሞ አንዳንድ ተፈጥሯዊና ሰው ሰራሽ አደጋዎችም ላይ ሲያጋጥሙ እዛ ላይ ቀድመን በመገኘት የበኩላችን አስተዋጽኦ ለማድረግ ነው የምናስበው። አብዛኛው ከህክምናና ከምግብ ጋር የተገናኙ እቃዎች ናቸው እና በተጨማሪ አልባሳት፣ የተወሰኑ ቁሳቁሶች፣ መጽሀፍትን ከህክምና መሳሪያዎች ጋር የተገናኙ ዊልቸር፣ አልጋዎች፣ መድኃኒቶች፣ አቅም የሚሰጡ የተለያዩ እንትኖች የመድኃኒት ባህር ያላቸው የምግብነት ባህር ያላቸው መድኃኒቶችን ጨምሮ ነው እንግዲህ ጭነው የመጣ ነው። አሁን ጌታቸው ተድላ ሀይለ ጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ።